ከኤስቢኤስ ራዲዮ ዳውንሎድ በማድረጎ እናመሰግኖታለን። ሙሉ ፕሮግራሙን እንዴት ማድመጥ እንደሚችሉ ለመረዳት ኤስቢኤስ ዶት ኮም ዶት ኤዩ ስላሽ አምሃሪክ ሊጎብኙ። አቶ አንዱ ዓለም አራጌ የቀድሞው የአንድነት ለዲሞክራሲና ለፍትሕ ምክትል ሊቀመንበርና የሕዝብ ግንኙነት ኃላፊ በዕድሜ ይፍታህ ብይን የስድስት ዓመት ከስድስት ወራት እስራት በኋላ ባለፈው ወርሃ የካቲት መለቀቃቸው ይታወቃል። ይሁንና እሁድ መጋቢት 16 ከቀትር በኋላ ከሌሎች 11 ሰዎች ጋር ተዳምረው ዳግም ለእስራት ተዳርገዋል። ከአቶ አንዱ ዓለም ጋር ቃለ መልልሳችን የተካሄደው ባለፈው ሳምንት ሐሙስ መጋቢት 13 ነው። የንግግራችን መነሻ የእስራት ጊዜዎ ምን ይመስል ነበር፣ ከቆሙለት ዓላማ አንጻር የከፈሉትን ዋጋ እንደምን ይመዝኑታል? የሚል ነው። ምላሽ አላቸው። ዕድሉ ስለተሰጠኝ በጣም አድርጌ አመሰግናለሁ። ስርዓት ዘመኑን በሚመለከት መቼም እስር በራሱ ብዙ መልካም ነገር የለውም። በተለይ ደግሞ በእኛ ሀገር ሲሆን ይከፋል። ስለዚህ ያንን የክፉ ጊዜ ክፉ ዘመን ያሳለፍኩትን እየደጋገምኩ ማሰብም ቁስሌን መለካካትም አልፈልግም። ግን ወደዛ እንደው ጠለቅ ብዬ ሳልገባ በጣጠር አድርጌ አንዳንድ ነገሮችን ለአድማጮች ማለቱ ተገቢ ይመስለኛል። እንግዲህ ማዕከላዊ ለአንድ ሁለት ወር ቆይቻለሁ። በዛ በቆየባቸው ወቅት በጣም ጥሩ ማይባል ለብቻ የተዘግቶብኝ ነበር ያሳለፍኩት። ከሁሉ በላይ ግን የምርመራ ሂደቱ በጣም በእርግጥ የእኔ ከሌሎቹ የተሻለ ሊሆን ይችላል። ግን ከኔ ጋም ከፍተኛ የሆነ ግብ ግብ ያሳለፍኩበት ያልፈለኩትን ያላደረግኩትን ነገር እንዳደረግኩ አድርጌ እንድፈርም ለማስገደድ ብዙ ጥረት ያደረጉበት፣ መጨረሻ ላይ ቃልም ሳልሰጥ ሳልፈርም እግዚአብሔር ረድቶኝ ወጥቻለሁ። እኔን በሞራልም ለመስበር በተለያዩ በስድቦች ክብርን በሚነኩ በሚያቆሽሽ ሁኔታዎች ብዙ ግብ ግቦች ነበሩ። ግን እንዳልኩት እግዚአብሔር ረድቶ እሱን በጥሩ ሁኔታ ተወጥቼዋለሁ። እንደፈለጉትም ደግሞ ጽፈው ቃል የሚሉት ሀያ ሰባት ይባላል። በዚህ በፍርድ ቤት አሰራር መሰረት እሱን እንድፈርም ብዙ ጥረት አድርገው ነበር። አልፈረምኩላቸውም። ህጉም ይፈቅድልኛል። ግን ብዙ ጊዜ እስር ቤት ስለሆን ስለምንፈራ ድብደባም ስላለ ብዙ ነገር ስላለ ያንን በግድ ያስፈርሙና ፍርድ ቤት ያቀርቡ ነበር። በዛ አልተባበርኳቸውም፣ ተሳክቶልኛል ማለት እችላለሁ። ከዛ ከወጣሁ በኋላ እንግዲህ ቀጥታ ወደ ቃሊቲ ነው። ቃሊቲ በብርቱካን ላይ ብዙ ጭካኔ እንደሰሩ ስለማቅ በሴቷ ላይ ያንን ካደረጉ በእኔ ላይ ደግሞ የከፋ ነገር ይፈጽማሉ ብዬ በስነ ልቦና ለረጅም ጊዜ ተዘጋጅቼበት ነበር ሳልታሰር ጀምሮ እንደፈራሁትም አልቀረም። ቃሊቲ ቃሊቲ እንደሄድኩ ቀጥታ ጨለማ ቤት ወይንም ቅጣት ቤት የሚሉት ውስጥ ነው የከተቱኝ። እዛ እንግዲህ በሀገሪቷ ውስጥ አሉ ብለው የሚያስቧቸውን መጥፎ የሚሏቸውን በወንጀል ደረጃ ወንጀለኞች የሚያስሩበት ቦታ ነው እዛ የሚገቡት ግን እዛው እስር ቤት ውስጥ ጥፋት ሰዓት አጥፍተዋል ሲባል ሲታመን ነው እና ወይንም በማምለጥ በተደጋጋሚ ያስቸገሩ እስረኞች ሲሆኑ ነው። እዛ ወስደው ጨመሩኝ። ደግነቱ አቶ በቀለ ገርባ ምዛ ስለነበር በመድረክ ስራ አስፈጻሚ ማብረን እንሰበሰብ ስለነበር ጥሩ እድል ሆነልኝ። ከእሱ ጋር መከራውንም አብረን አሳለፍን። አንድ አመት ከሁለት ወር አብረን ከታሰርን በኋላ አቶ በቀለ ና አቶ ኡልባና ወደ ዝዋይ ሲሄዱ እኔ ብቻዬን ቀረው። ብቻዬን በሌላ በደረቅ ወንጀል ከታሰሩ ወጣቶች ጋር ቆየው ከባድ ጊዜ ነበር። ቤቷ ጠባብ ነች፣ ቹ የተለያየ ነገር ያደርጉበታል። እዛ መቀመጥ አይቻልም። ውጩም ደግሞ ሰው ሞልቷል፣ መራመድ አይቻልም። ስለዚህ በጣም አሰቃቂ ነበር። መቆም መቀመጥ የማይቻልበት አስጨናቂ ነገር ነበር። አካልም ብቻ ሳይሆን ስነ ልቦናን የሚሰብር ሁኔታ ነበር። ያንን እንግዲህ አንደኛው የተከላከልኩት ከገባሁበት ጊዜ ጀምሮ የጽሁፍ ስራዎችን በመስራት አንድ የዶክተር ማርቲን ሉተር ኪንግ ሀያ ንግግሮች ያሉበት መጽሐፍ ትረምስሌት አድርጌ እሱን አውጥቻለሁ። ያልታተመም። ሁለተኛ ያልተሄደበትን መንገድም እዛ ሁኜ ነው የጻፍኩት። ሌላ አማራጭ አልነበረኝም። ሶስተኛ ደግሞ የሀገር ፍቅር ዳ የሚለውን መጽሐፍ አብዛኛውን የጨረስኩት እዛ ሁኜ ነው። ከዛ ከሁለት አመት ተኩል መሬት ላይ እጅግ የተሰነጣጠቀና ለወገብ ሕመም የሚያጋልጠኝ የነበረ መሬት ላይ ነበር ምተኛው። ብዙ ጊዜ ይሰቃይ ነበር በወገብ ሕመም ሕክምናም እንደፈለግኩ አላገኝም ነበር። ከዛ በኋላ ወደ ሌላ ቦታ ነው የገባሁት። ያንን እንግዲህ ቀጥያለሁ። የሀገር ፍቅር ዳንዛ ነው። ሌላ ቦታ ነው የጨረስኩት። ከባድ ነበር። እንግዲህ በአጭሩ ለመናገር ያለው አሁን መጨረሻ ላይ የነበርኩበት መስኮት የሌለው ቤት ነው። ወደ ታች ሁለት ደረጃ ወርዶ ነው። መብራት እንኳን በርቶ በደንብ ጨለማው አይገፈፍም። እንግዲህ መዳፍ የምታክል ሰማይ ብቻ የሚታይበት ሁኔታ ነው ለአመታት ያሳለፍኩት። ከቤተሰብ እና ከጠያቂ ጋር እንደ ልብ መገናኘት አልችልም። በቃሊቲ ካሉ ከአምስት ሺህ እስረኞች የተለየ ክልከላ የተደረገብን የተወሰነን እስረኞች ነበር። ከዛ ውስጥ አንዱ ነኝ። እንግዲህ ሀሳባቸው በስጋም በመንፈስም ለማስበር ነበር። ማንዴላ እንዳሉት የአሳሪው አላማ እስረኛውን በስነ ልቦናና በአካል ሰብሮ ማውጣት ነው። የታሳሪው ዓላማ ደግሞ መሆን ያለበት በአካልም በመንፈስም ሳይሰበር ጸንቶ መውጣት ነው። በእኔ ኃይል ሳይሆን እግዚአብሔር ጸጋ በስቶልኝ ያንን ሁሉ ጊዜ ብዙ መከራ ነበረው። በጸጋ በእግዚአብሔር ኃይል ግን ተቋቁሞ ይወጥቻለሁ። ከርሶም ባሻገር ፈተናው የነበረው በአላማ ደጋፊዎቹ፣ በጓዶቹ፣ በኩል በተለይም በቤተሰቡ በኩልም የዛኑ ያክል ስነ ልቦና ተጽዕኖ ያደርሳል። እንደዚሁ በተለያዩ መልክ በፋይናንስም ይሁን በተለያዩ ማህበራዊ ህይወቶች ሁሉ ጉዳት አለው። ባለቤቱ ዶክተር ሰላም ልጆች ልጆቹስ ይህንን የእስር ዘመናትን በምን መልኩ ነበር የተቋቋሙት ፍቅሩን ከባድ የሚያደርግብኝ እኔ ከቤተሰብ ጋር የተያዘው ነገር ነበር። በግሌ በህይወት የሚመጣው ነገር ቆርጬ ስለገባሁበት ስቃዩ ከባድ ቢሆንም ግን እንዳልኩት እሱን በእግዚአብሔር ለመቋቋም ችያለሁ። ግን ትልቁ ሁልጊዜ የሚያመኝ በተለይ ግራና ቀኛቸውን በማይለዩ ልጆች ላይ ይደርስ የነበረው ነገር በጣም ከባድ ነው። ሁልጊዜም ውስጤን የሚያደማው ነገር እሱ ነበር። እግራቸው ገና ያልጠና ልጆች የነበሩ እና እዛ ሲመጡ ራሱ እየወደቁ ይሄ ደግሞ ሆኖ እኔ ጋር የሚደርሱት ተላልጠው ነው የሚደርሱት። ከዛ ከገቡ በኋላ ብዙ ሀገር አቆራርጠው መጥተው እኔን ለማናገር ውስጥ ገብተው እንኳን ሽቦ ውስጥ እኔ ስላለው እነሱ ከሽቦ ውጭ ነው አጥር ላይ ቁመው ነው። በደንብ እንኳን የአባትነት ሊሰጣቸው የማልችልበት ሁኔታ ነበር። በእርግጥ አንዳንድ እግዚአብሔር የባረካቸው ሰዎች ሲሆኑ ያስገቧቸዋል፣ ካልሆነ ግን በሩቁ በአጥር ነው የምንተያየው። ሌላው እስረኛ ግማሽ ቀን አንዳንዴም ሙሉ ቀን በሚገናኝበት ሁኔታ እኛ ግን አንድ ሰዓት ያህል መንገድ ተጉዘው መጥተው ሰላሳ ደቂቃ ላልሞላ ጊዜ ታይተን በሳምንት አንድ ቀን ይመጣሉ በዛ ሁኔታ ነበር የሚሄዱት ደግሞ ጊዜው ከረዘመ ወደ ዝዋይን ከወሰዱኝ ልጆቼ ለምደውኝ በኋላ ላይ ኑሮ ችግር እንዳይዳረጉ በመስጋት መጀመሪያ ላይ በሶስት ሳምንት እና በወር ነበር አምጫቸው ያልኳት በዛ መሰረት ይዛቸው ትመጣ ነበር በኋላ ላይ ግን ነገሮች ያው እየተደጋገሙ ሲመጡ ልጆቹም ደግሞ ካሌድም እያሉ ሲያስቸግሯት ሳምንት መምጣት ጀመሩ። በመጨረሻ ላይ አያያዙ በጣም እየከፋ ሲመጣ እነሱም ከኔ ጋ ገብተውም እንዳያዋሩኝ አንዳንድ በጎ አስተሳሰብ የሌላቸው ሰዎች ተጽዕኖ ያደረጉ ነበር። እና ልጆቹ ራሳቸው ወደዛ እንደገና አንመጣም ብለው ቀሩ። በጣም ተማረሩ። በህጻን አይኖሯቸውና እግዚአብሔር ፈቅዶ ብዙም ሳልቆይ ተፈታው እንጂ ያ መጨረሻ ላይ ባለው ሁኔታ ደስተኞች ባለመሆናቸው እንቢ ብለው ነበር። ያው ባለቤቴም እንግዲህ በፊት በቅንጅት ጊዜ ወደ ሁለት አመት አብራኝ ተንገላታች። አሁን ደግሞ ለስድስት አመት ተኩል ልጆቹን የኔን ሚና ተክታ በማሳደግ ልጆቼ አባቶች ትምህርት ቤት ሄደ ቤቻቸውን ሲያደርሱ ሲመልሱ በየአካባቢው ሲዝናኑ ሲያዩ የሚያነሱባት ጥያቄዎች በጣም ፔንፉል ነበሩ። ለእኔም ህጻን ታይምሯቸው የሚያነሷቸው ጥያቄዎች በጣም ያሙኝ ነበር። በጣም ከባድ ነበር። ለመመለስ ያስቸግሩ ነበር። ብዙ ያልተመለሱ ጥያቄዎች እንደሚያስጨንቋቸው ይገቡን ነበር። ዞሮ ዞሮ ግን ያ ሁሉ መከራ አልፏል። ባለቤቴ በጣም እግዚአብሔር የረዳት እያበረታት ሰው ነች። በጣም ዲሲፕሊንድ ነች። ሬጅመንትድ የሆነ ላይፍ ነው የምትመራው። በደንብ ጎበዝ ነች። ካስተዳደጓ ጀምሮ ላይፏን በጣም በስራ ሰዓቷን ከፋፍላ ነው የምትጠቀመው። ያ ዲሲፕሊንም በጣም የረዳት ይመስለኛል። እግዚአብሔር በጣም ረድቷት በዚህ ሁሉ የመከራ ጊዜ በጣም ያው ስቃዩ ብዙ ነው። ብዙ ነካ ብታደረጋት ልታለቅስ ልታዝም ትችላለች። ግን ያንን ስቃይዋን ወደ ጎን ትተዋምቀው ምንም እንዳልተፈጠረ አድርጋ የችግሩም ጊዜ ያልፈዋለች በእግዚአብሔር አይል ልጆችም ያው ብዙ ነገር ቢወርልም፣ ይሄን ማሰብም አልፈልግም። ነጻነት ክቡር ነገር ነው፣ ትልቅ ነገር ነው። ለነጻነት ደግሞ ልጆቻችን ብዙ ወጣቶችን ገና የኛን እድሜ ግማሽ ሳይኖሩ ህይወታቸውን እያጡ ነው። እና ነጻነት ለእኔ ህይወት ማለት ነው። ህይወት ነጻነት ማለት ነው። እና በትክክል ሰው ሁኜ ለመኖር ነጻ ዜጋ መሆን አለብኝ። ሰው ክቡር ነው፣ ህይወት ክቡር ነው። ለዛ ደግሞ በዋጋ የማይተመን ትልቅ መስዋዕትነት ያስፈልገዋል ልከፈልም ይገባልና እንደ ቤተሰብ የከፈልነው ነገር ያለው ልጆችም የከፈሉት ለሁላችን ነጻነት ነው። ባለቤቴም እንደኛ ባይዘመርላትም ባትመሰገንም፣ ለሁላችንም ባለቤቶች እነ ሰርካለም ፋሲል የከፈሉት ወይዘሮ ፍቅርተ የናትናኤል ባለቤት የከፈሉት፣ ሌሎችም ሚስቶች እየከፈሉት ያለው መስዋዕትነት በጣም ትልቅ መስዋዕትነትና ለኢትዮጵያ ሕዝብ ነጻነት የተከፈለ መስዋዕትነት ነውና በዚህ አንመካም፣ በዚህም አናዝን። ዋናው ነገር መከፈል መሆን ያለበት ነገር ነበር። ከቤታችን ስንወጣ ህይወታችንን ለመክፈል ጭምር ነው። ሳንገል ለመሞት ነው። ወንድሞቻችን እያፈቀርን ግን በወንድሞቻችን የሚፈጸምብንን ግፍ በጸጋ ተቀብለን ለእነሱ አፒል ለማድረግና ከቀና ካልሆነ አስተሳሰባቸው ተመልሰው ነገሮችን እንዲያዩ ወደ ቀናው መንገድ እንዲመጡ ያልተገባ መከራ፣ ያልተገባን መስዋዕትነት በመክፈል ለኢትዮጵያ የዘመናት ያገዛዝ ደዌ ፈውስ ይሆን ዘንድ የአቅማችን ጠጠር ለመወርወር ነው እና በቤተሰብ ደረጃም የተከፈለው መስዋዕትነት በልጆችም የከፈሉት ነገር ማውራትም ማንሳትም አያስፈልግም። መኮፈስም ማዘንም አያስፈልግም። ሁሉም ሰው ሊከፍለው የሚገባው ነገር ነው። ሁላችንም ተባብረን መስዋዕትነት ትንሽ ትንሽ ከከፈልን ሁላችንም ነጻ መሆን እንችላለን። መጠባበቅ አያስፈልገንም። አንዱ ሌላውን የሚጠብቅ ከሆነ የመከራ ዘመኑ ይረዝማልና። እንግዲህ ቤተሰቤና እኔ የአቅማችንን ያህል ከፍለናል። ለአንድ ጠጠር ለአንድ ቤት የሚያደርገውን አስተዋጽኦ ያህል አድርገን ከሆነ በጣም ደስ ይለናል። ስለዚህ ብዙ መስዋዕትነት ከፍለዋል ቤተሰቤ። ግን አናዝንም። በዚህ በዚህ አንኮራም። በግልጽም ደግሞ የምናፍርበትም ነገር የለንም። አቅማችን የፈቀደውን ነገር ሁሉ አድርገናል። ደስተኞች ነን። ከእስር ቤት እንደወጡ አንድነት ለዲሞክራሲና ፍትህ ፓርቲ እርሶ በምክትል ሊቀመንበርነትና የህዝብ ግንኙነት ኃላፊነት ሲያገለግሉት የነበረው ሲመሩት የነበረው ፓርቲ ህልውና ክትሙ ነው የጠበቆት ያ ለስርአቱም ወደፊት በፓርቲው አማካኝነትም የነበሮትን ራእይ ወይም ህልሞን አብሮ በጋራ እውን ለማድረግ የነበረው የትግል ጉዞ በዛ መልክ ማክተሙን እስር ቤት እያሉ ሲሰሙት አሁን ከወጡ በኋላም ከቀድሞ ጓዶች ጋር ሲገናኙ ምንድን ነው በውስጡ ያሳደረው ስሜት? ቅንጅት ውስጥ ነበርኩ። ከቅንጅትን በፊት ሌላ ፓርቲ ውስጥ ነበርኩኝ። በኢትዮጵያ ውስጥ ፓርቲዎች ሲበጣጠሱ፣ ሲቆራረጡ ነው የምናየው። ይሄ ደግሞ አላማው ከዘመነ መሳፍንት ባህል የሚቀዳ አላማው ደግሞ ከአላማ ሀገርን፣ ህዝብን ራስን ነጻ ከማድረግ ይልቅ ራስን አላማ የማድረግ ደዌ ነው። በዚህ ደዌ እኔን ምራሴን የምነጻ ማድረግ ሰው አይደለሁም። ሁላችንም የዚህ ደዌ ሰለባዎች ነን። ቅንጅትን የመሰለ ሕዝብ አመጦ የወለደውን ፓርቲ ያገዛዙ ያፈና መዋቅር ያፈና ስራ እንዳለ ሆኖ በአመራሩ በኩልም የተደረገው መከፋፈል ከዚህ ራስን አላማ ከማድረግ ትግሉን ሳይሆን ውጤቱን ሳይሆን ራስን አላማ ከማድረግ የሚመነጭ ነበርና በአንድነትም ውስጥ የሆነው ነገር ይሄ ይመስለኛል። ብዙ ፓርቲዎች ናቸው የተከፋፈሉት እንደምታውቁት ኢትዮጵያ ውስጥ። ያ ደግሞ ትግሉን ኢትዮጵያን ነጻ አድርገን ለአንዴና ለመጨረሻ ጊዜ ለልጆቻችን አስረክበን ማለፍን የሞት የሽረት ትግል ከማድረግ ይልቅ ራሳችንን ቁጥር አንድ የማድረግ ቅዠት ሁልጊዜ የሚያራጀን ሰዎች እንበዛለንና ከዛ የመነጨ ነው የሚሆነው። ለዚህ ደግሞ ዋናው በተለይ የአገዛዙ የደህንነት ክፍል ሀገርን ከውጭ ወራሪ ሀገርን ከጠላት ከመከላከል ይልቅ በሕግ እና በስርዓት የተቋቋሙ ፓርቲዎችን ማፍረስን ታይገባው ስራ የብሎ ይዞት እንደ ብልጣት እንደ ብልህነት፣ ሰዎችን በማሰር ሰዎችን ከሀገር እንዲሰደዱ በማድረግ ተስፋ ቆርጦ ቤታቸው እንዲቀመጡ በማድረግ በኢትዮጵያ በሕገ መንግስቱ መሰረት የተቀመጠውን ኃላፊነታቸውን ግለሰቦች እንዳይወጡ እንደ ኢህአዴግ እኩል ሌሎቹን ተንቀሳቀስ ለኢትዮጵያ ህዝብ ያላቸውን አማራጭ መፍትሄ እንዳያቀርቡ የዚህ ሀገር አገዛዝ ጨንበር ብቻ ተጭኖ እንዲቀጥል የደህንነቱ ክፍል ሊያደርገው የማይገባው ስራ እስካሁን ድረስ እየሰራ ነው ያለው። ይሄ በታሪካችን ትልቅ ጥቁር ነጥብ ነው፣ አሳፋሪ ነገር ነው። የአንድ ሀገር ደህንነትም ስራ ይሄ ነው ብዬ አላስብም እና ሁላችንን እንደ ሀገር ጠላት ሲያሳድድ እሱ የሀገር ደህንነት አስከባሪ፣ እኛ ደግሞ የሀገር ጠላቶቹ ነን ያፈረጅንበት እና ሁልጊዜ አሳዳጅና ተሳዳጅ ሟችና ገዳይ ሆነን የዘለቅንበት፣ ይሄ የተሳሳተ የደህንነት አካሉ አስተሳሰብ ነው። እኛ ስልጣን ብንይዝ ኢትዮጵያ የደህንነት አካል ያስፈልጋታል፣ እኛ ባንይዝም የደህንነት አካል ያስፈልጋታል። የደህንነት አካል ስራ ግን በህገ መንግስቱ የተቋሙ አካላት እንደ ተቋቋሙበት ዓላማ እንዳይሆኑ ማፈን ማፍረስ አይደለም። ይህን የሳተው ያገዛዙ የደህንነት ክፍል ፓርቲዎችን እግራቸውን እየቆረጠ እያፈራረሰ እየከፋፈለ ትልቅ ገንዘብ እየተመደበ ኢትዮጵያ የተረጋጋ ስርዓት እንዳይኖራት ወደ ዲሞክራሲ እንዳትሸጋገር ያገዛዙ የደህንነት ክፍል ሲሰራ ኑሯል። አንድነትም የፈረሰው አንደኛው የአመራሩ የራሱ ድክመት እንዳለ ሆኖ የደህንነት አካሉ ቀን ከሌት እኔ ምሳል ልታሰር በነበርኩበት ጊዜ ትልቅ ግብግብ አድርገናል። በየአካባቢው አባላት ፎርም ሞልተው ሲመዘገቡ ቤታቸው ድረስ ደህንነቶች በመሄድ በየክፍለ ከተማው እያስጠሩ በሀገራቸው በህዝባቸው ፊት ፈርተው ተሸማቀው እንዲኖሩ ከፓርቲ እንዲወጡ ሲያስገድዱ ነበር። በህግ እና በስርዓት በስርዓት የተቋቋመ ፓርቲ ውስጥ የኢትዮጵያ ህዝብ እንዳይሳተፍ ሲያደርጉት ኑረዋል። መጨረሻ ላይ ግን ህዝቡ ትግሉን ይረከብ ዘንድ ግድ ነበር። ተደራጅቶ መታገል ካልቻለ የነበረው አማራጭ ትግሉን ለህዝቡ መስጠት ነበር። ስለዚህ አንድነት ሲፈርስ ምንም አልተሰማኝም። እውነት ለመናገር ቅር አላለኝም። ህዝቡ ትግሉን እንዲቀበል፣ እንዲረከብ እፈልግ ነበር። ያለው አማራጭ ትግሉን ለህዝቡ ማስረከብ ነበር። ትግሉን ለህዝቡ አስረከብን ወይም አስረከብ ነበረብን ሲሉ፣ እንደሚያውቁት አንድ ህዝባዊ ትግል ለስኬት የሚበቃው ድርጅት ሲኖር ነው። ድርጅት ደግሞ እንደዚሁ መሪ በሚኖረው ወቅት ነው። ራዕይ ያለው መሪ። የነዚህ ሁለት ነገሮች አለመኖር፣ ለምሳሌ እንደሚያስታውሉት የአረብ ስፕሪንግ ለዚህ የደረሰው ህዝባዊ የሆነ ግብታዊ የሆኑ እንቅስቃሴዎች ተካሄዱ፣ ግን የሚመሯቸው ድርጅቶች ባለመኖራቸው መጨረሻ ላይ ሊፈርሱ ችለዋል። ይሄ ለአንድ ትግል አማራጭ መንገድ ነው ብለው ይላሉ። የመሪ ድርጅቶች አስፈላጊውን ነገር አስፈላጊውን መስዋዕትነት ከፍለው መሄድ ቢቻል ውስጣቸውን እያጠሩ መሄድና ደርሶ አይነት ሰዎች ትግላችሁን በግል ጥቅም ወይም በፍራቻ መለወጥ አልቻላችሁም። የዚ አይነት የአላማ ጽናት ያላችሁ ሰዎችን አሰባስቦ ጥራት ላይ ባተኮረ መልክ መቀጠሉ አይቻልም ነበር ወይ? ፍርሶ ተበትነ መሄዱ ትግሉ ለህዝብ መስጠት ህዝባዊ ትግል ያለ ድርጅትና ያለ መሪ ለውጤት አይበቃምና ይህን እንዴት ያዩታል? እንግዲህ ወደን የገባንበት ነገር አይደለም። ይሄ ምንድን ነው? ዋናው ነገር የሚያሳየው ዋናው መልእክት የሚደርሰው ለአገዛዙ ነው። ፓርቲዎችን በማፍረስ ከዘጠና ሰባት ምርጫ በኋላ በግልጹ ኢህአዴግ ስራ አስፈጻሚ የተናገረው ነገር ምንድን ነው? ተቃዋሚ ፓርቲዎች እግር እስኪያወጡ እንጠብቃለን፣ እግር ሲያወጡ እንቆርጣለን ያሉት ያ ማለት በሞትና በሕይወት ብቻ ሆነው ነው እንጂ መኖር የሚችሉት በትክክል በህዝብ ዘንድ ታማኝነት አግኝተው ህይወት ዘርተው እንዲኖሩ አንድ ፈቅድም ነው። ከዛ ውሳኔ በኋላ ኢህአዴግ ያደረጋቸውን የተለያዩ እርምጃዎች ታስታውሳላችሁ። ስለዚህ የህዝብን ነጻ የሆነው የመደራጀት መብት የፓርቲዎችን የመንቀሳቀስ መብት አገዛዙ አፍኗል። በእርግጥ እንደተባለው የተቻለው ሁሉ ጥረት ማድረግ ይቻል ነበር ነገር ግን በአንድ በኩል ቀደም ብዬ እንደጠቀስኩት በአመራሮች በኩል የነበረው ክፍተት አለ። በሌላ በኩል ግን ደህንነቱ ደግሞ ፓርቲዎችን ለማፍረስ መቶ ፐርሰንት ስራዬ ነው ብሎ የያዘው መንገድ ፍጹም የኢትዮጵያ ህዝብ እንዳይንቀሳቀስና በፍርሀት ተቀይዶ እንዲኖር አድርጎታል። መጨረሻ ላይ ተፈጥሮዊ የሚሆነው ነገር ምንድን ነው? ፓርቲዎችን ማንቀሳቀስ የማይቻል ከሆነ የህዝብ የነጻነት ጥያቄ የሚቆም ነገር አይደለም። ፓርቲ አንደኛው መንገድ ነው እንጂ የመጨረሻውና ብቸኛው መንገድ አይደለም። ስለዚህ ይሄን ትምህርት የሚደርሰው ለአገዛዙ ነው። ሀገራችንም አሁን የደረሰችበት የገደል አፋፍ ላይ የደረሰችው ህዝቡ ስርዓት ያለው ትግል እንዳያደርግ አገዛዙ በማፈኑ ነው። አሁንም አገዛዙ ባፈራው እቀጥላለሁ ካለ ህዝቡ ለነጻነቱ ምናልባት ሀገራችንንም ደግሞ አደጋ የሚጥል ሁኔታ ነጻነቱ ሲታገል ወደዛ ዳይሬክሽን ልንሄድ እንችላለን። ያ ስጋት አለኝ። ነገር ግን አሁንም ብዛዙ የህዝብን ትርታ ማዳመጥ ከቻለ ለህዝብ ፈቃድ ለመገዛት ግድ የሚለው ነው፣ እና ያንን ማክበር ከቻለ አሁንም ስርዓት ያለው ትግል ማድረግ ይቻላል። ግን በጠመንጃ ሁሉንም ማፈን ከፈለጉ ይሄም ያዋጣል ብለው ካመኑ አያዋጣም። የሚሆነው ነገር ምንድን ነው? የእርስ በርስ መጠፋፋት ነው የሚሆነው። ስለዚህ ለህጋዊና ዴሞክራሲያዊ ትግል ሊገዙ ዘንድ ግድ ይላቸዋል። ራሳቸውን ለዚህ ማዘጋጀት አለባቸው። ነገር ግን እንዳልከው ለምሳሌ በስልሳዎቹ ላይ እንዳያችሁት ትግሉ ተቀጣጥሎ ህዝቡ ረጅም ትግል ካደረገ በኋላ በአምባገነኖች ሊነጠቅ ችሏል። ያ ምንድን ነው? የተደራጁ ሀይሎች ቢኖሩም እነሱን በሚገባው ደረጃ የተደራጁ አልነበሩም። ስለዚህ ተቃዋሚዎች አሁንም ያለውን ውጣ ውረድ ተቋቁመው መደራጀት እና መሰባሰብ ያስፈልጋቸዋል እና ትግሉንም መምራት ያስፈልጋቸዋል። ነገር ግን መሀል ላይ እንቅፋስ ሲፈጠር እንደዚህ አይነት ሁኔታ ሊፈጠር ይችላል። ትግሉም ወዳልተፈለገ አቅጣጫ ሊሄድ ይችላል። የሆነውም ነገር ያ ነው እና ይሄ ለሁላችንም ትምህርት የሰጠን ይመስለኛል። ሳይውል ሳያድር አገዛዙ የተቃዋሚዎችን የዜጎችንም የነጻነት እንቅስቃሴ ማክበር አለበት፣ እንዳውም ማመቻቸት መቻል አለበት። ዞሮ ዞሮ ሁላችንም ሀገራችን ኢትዮጵያ ነች። ሁላችንም ኢትዮጵያን እንፈልጋለን። ኢትዮጵያም ሁላችንም ትፈልጋለች፣ ታስፈልገንም አለች ለዚች ሀገር ሁላችንም አንበቃም። አንዳችን ለሌላችን የሞት ሞት ጠላት ልንሆን አንችልም። ይህ ፍርሃት መገፈፍ አለበት። የኢህአዴግ አስተሳሰብን በኢትዮጵያ ምድር ላይ በነጻነት ሕዝብ ይመርጠው ዘንድ መነገር መሰበክ አለበት። መብቱ ነው። እኛም ደግሞ ከዛ ያላነሰ ከዛም ያልበለጠ መብት አለን ነው እያልን ያለ ነው። መቀበል ያቃታቸው ነገር ነው። የዕድሜ ይፍታ ብይን በኋላ በእርግጥ ያንንም ጊዜ ሳያል ሳይቆዩ ከስድስት ዓመት ተኩል በኋላ ለመውጣት ይችለዋል። ከእስር ቤት ከወጡ በኋላ ያለውን ኢትዮጵያን ወቅታዊ የፖለቲካ ሁኔታ በምን መልክ ነው ያገኙት? አሁን ያለው በመንግሥትም ደረጃ የታመንበት ሀገሪቷ የፖለቲካ ቀውስ ውስጥ መግባቷ ተገልጧል በይፋ አደባባይም በጆሮ ነው። ይሄ ባለበት ሁኔታ ከዚህ በኋላ ሀገሪቷ ወዴት ልትሄድ ትችላለች የሚል ስጋት ወይም ተስፋ አለ በእርሶ ዘንድ? ይሄ ከባድ ጥያቄ ነው። ምክንያቱም መጪውን ጊዜ ይሄ ነው ነገር የአምላክነት ባህሪን መላበስ ይጠይቃል። በእርግጠኝነት የሚሆነው ነገር ብዙ ጊዜ የምንገምታቸው ነገሮች ላይሆኑ ይችላሉ። ና ጋሪ ነው። ምክንያቱም ስላለፈ ነገር መረጃ መሰብሰብ ይቻላል፣ ስለአሁኑ ነገር መረጃ መሰብሰብ ይቻላል። ስለሚመጣው ነገር ግን በድፍረት መናገር ያስቸግራል። ዞሮ ዞሮ መገመት ማመላከት ይቻላል የተወሰኑ ነገሮች እና አሁን እኔ ስወጣ የጠበቀኝ ነገር የሰው ውይይት ሁሉ ከመታሰር በፊት ከማውቀው እና ከነበረው በጣም የተለየ ነው በአንድ በኩል አገዛዙ የተለሳለሰ የመምሰል ነገር አለው ነገር ግን የመለሳለስ ነገር አይደለም የተለወጠ ይመስላል ግን ከልብ የመለወጥ ሳይሆን የአቅምን ሁኔታ እያገናዘበ አቅምን እያሰባሰበ እንደገና ጥቃት የመሰንዘር እንደገና ህዝብን የማፈን አካሄድ ነው እንጂ በትክክል በኢትዮጵያ ምድር ለውጥ የማምጣት ዝግጅት አላይበትም። በሌላ በኩል ደግሞ በህዝቡ ዘንድ ፍርሃት ተሰብሯል ማለት እችላለው። በወጣቱ በኩል ያለው በጣም የሚገርም አይነት የፍርሃት መሰበር ያለው እኛ በታሰብንበት ወቅት ጥቂት ሰዎች እንደ ሞኝና እንደ ጀብደኛ የምንታይበት፣ እንደ ሉዘርስ የምንታይበት፣ ነጻነት ነጻነት ማለታችን በብዙሀን ዘንድ የሚያስወቅሰን፣ ብዙ ትችት የሚነገርበት ጊዜ ነበር። አሁን ደግሞ ነጻነትን መጠየቅ እንደ ሞገስ፣ እንደ ጸጋ የሚታይበት የሚቆጠርበት ሁኔታ ነው ያለው። በሰው ዘንድ ፍርሃት ተሰብሮ አያለው። ግን የተወሰኑ የፍርሃት ድምጾች አሁንም የሉም ማለት አይደለም። ግን በአገዛዙ በኩል አሁንም ፍርሃት እንዳለ አያለው። በሌላ በኩል ኢኮኖሚው የኑሮ ደረጃ የሚወራለትን ያህል አልተለወጠም። የህዝቡ ቁጥር በጣም አድጓል። ከተማው ተጨናንቋል። ወደ ክፍለ ሀገር ወጥቼ ነበር። እዚህ አዲስ አበባ ላይ የሚታየው በክፍለ ሀገር ከተሞችም አለ። አብዛኛው ሰው የሚታየው ወጣት ነው። ግን መንገድ ላይ ነው የሚታየው፣ በስራ ሰዓትም። እሱ ግን ማየት በራሱ ያስጨንቃል። ይሄ ራሱ ይዞት የሚመጣው ጥያቄ ማንም ሀይልችን ሀገር ቢይዛት አሳሳቢ ነገር እንደሆነ ግልጽ ሁኔታ ይታያል። ሌላው የጠበቀኝ ነገር ከዚህ ከእስር ቤት ስወጣ በጣም ዘረኝነት ተስፋፍቶ ነው ያገኘሁት። በሰዎች ውይይት ውስጥ የዘር ፖለቲካ፣ እነሱና እኛ የመባባል ነገሩ በጣም የብሄር አክራሪነት ተስፋፍቶ ነው ያገኘሁት። ለጆሮዬም ለአይምሮ ወይም የሚከብዱ ነገሮችን ነው የሰማሁት። እንግዲህ ተስፋዎች አሉ። እነዚህ እኛ ተስፈኞች ከሆነን በዚህ በእነዚህ እና በሌሎችም በሚታዩ ችግሮች ውስጥ ብርሃን ማየት እንችላለን። ጨለምተኞች ከሆንን ደግሞ እንደተባለው በታዩ ተስፋዎችም ውስጥ ጨለማን ብቻ ነው የምናየው። አገሪቷ ካለችበት ቀውስ ወጥታ ወደፊት ለመራመድ እንዳሉት በጨለማ ውስጥ ተቀምጦ ጨለማን ከመርገም ይልቅ ብርሃን መለኮሱ ተስፈኝነትን ይዞ ወደፊት የመራመዱን መንገድ አመላክተዋል። ወደዛ ለመሄድ ያ ተስፋ እውን እንዲሆን ለማድረግ ምን መደረግ አለበት ይላሉ? በተቃዋሚ ፓርቲዎች ዘንድ ምን ይጠበቃል በመንግስት በኩል ምን መደረግ አለበት ህዝብ በራሱ በኩል ምን ሊያደርግ ይገባል ይላሉ ህዝቡም አገዛዙም ተቃዋሚዎችም ማድረግ ያለብን ይመስለኝ ትልቁ ነገር ሁላችንም ወደ ውስጣችን ማየት ነው የመጀመሪያው ሁሉም ሰው አሻግሮ ከማየት ይልቅ ሁሉም ሰው ወደ ውስጡ ማየት ይገባዋል በእኔ እናንተ መካከል ችግር ቢኖር የመጀመሪያው የመጀመሪያውና ወሳኙ ነገር ችግራችንን ለመፍታት አንተም ወደ ውስጥ እኔም ወደ ውስጥ ስናይ የችግሮቻችንን ምንጭ ማየት እንችላለን እኔም ወደ አንተ አንተም ወደ እኔ ብቻ የምናይ ከሆነ ግን ውስጣችን የተቀበረውን ትልቅ ችግር ማየት አንችልም። ስለዚህ በሦስቱም አካሎች ዘንድ እኔ ጋ ምን የጎደለ ነገር አለ፣ እኔ ምን ላደርግ ይገባል የሚለውን ነገር ወደ ውስጥ ማየት ያስፈልጋል። በአገዛዙ በኩል በጉልበትም ቢሆን ስልጣን ላይ ነው ያለው፣ ካሁን ሀያ ሰባት ዓመት ገዝተዋል። ከሀያ ሰባት ዓመት በኋላ ደግሞ ጥሩ ሌጋሲ እንዲኖራቸው ማሰብ ያስፈልጋል። ከዴሞክራሲ የተሻለ ታሪክ ከዴሞክራሲ የተሻለ ሌጋሲ ለማንም ሊኖር አይችልም። ሁላችንም ነገ ወደ ምድር ከርስ እንወርዳለን፣ ግን በምድር ገጽ ላይ የተሻለ ታሪክ ሰርተን ልናልፍ በትውልድም ልንከበር ልንዘከር የምንችለው ግን የኢትዮጵያን ሕዝብ ፍላጎት በሰከነ መልኩ መመለስ እንችል ነው። ለዚህ የተመቻቸው ሁኔታ አገዛዙ መፍጠር አለበት። ዲሞክራሲያዊ ሽግግር እንዲኖር ከሌሎቹ ወገኖች ጋር ለመነጋገር ያለምንም ማቅማማት ያለምንም ቅድመ ሁኔታ መዘጋጀት አለበት። ይሄ በእኔ እይታ የትልቅነት የዘመናዊነት መንገድ ነው፣ የመሸነፍ መንገድ አይደለም። የመሸነፍ መንገድ መገናተር ነው። የመሸነፍ መንገድ አንበርካኪና ተንበርካኪ እያሉ ማሰብ ነው። ይሄ ኋላ ቀርነት ነው። ይሄ ከዘመን ጋር ያረጀ ያፈጀ ኋላ ቀር አስተሳሰብ ነው። ሊዘመኑ፣ በህዝብ ዘንድ ሊከበሩ ከፈለጉ ይሄንን ማድረግ አለባቸው። ዛሬ ስለ እናቶ ለማ ሰው ደጋግሞ የሚያወሳው የተለየ ነገር ስላሉ አይደለም። የህዝቡን የልብ ጥያቄ አንስተው ስለተናገሩ ተናገሩ ነው። ይህንን ማንኛውም የኢህአዴግ ኃይል ቢያደርገው ህዝቡ ያከብረዋል እንጂ ያቅፈዋል እንጂ አይጥለውም፣ አያወግዘውም እና በአገዛዙ በኩል መዘመን አለበት። መለወጥ አለበት። ስልጣን ካስፈለገ አፈርድሜ ይብላ እንዳሉት ማሰብ አለበት። ህዝቡን ካከበሩ ነገም ከነገ በኋላ ህዝብም ወደ ስልጣን ሊመልሳቸው ይችላል እና ሁሉን አቀፍ የሆነ የእርቅ የወንድማማችነት፣ የውይይት መድረክ ማዘጋጀት አለበት። በሌላ በኩል ደግሞ በተቃዋሚዎች ዘንድ አገዛዙ ተዳከመ እንግዲህ መሬት ገባ እንበለው እንግፋው የሚለው ነገር አይሰራም። እኛ በጋራ ሁላችንም ማሸነፍ አለብን። ሁላችንም በጋራ ስንቆም ኢትዮጵያ ታሸንፋለች፣ ኢትዮጵያ ትጠነክራለች። ስለዚህ አገዛዙ ስህተቱን አድርሞ የውይይት መድረክ የእርቅ መድረክ እጅ ለእጅ ተያይዘን የምንሰራበትን መድረክ የሚያዘጋጅ ከሆነ ለዛ ደግሞ ተቃዋሚውም በጎ ምላሽ መስጠት አለበት። ሁላችንም ቀና አስተሳሰብ በውስጣችን ልናዳብር ይገባል እና ለዚህ በሀገር ውስጥም በውጭ ሀገርም ያሉ ተቃዋሚዎች ሁሉም ለዚህ መዘጋጀት ያስፈልጋል። ሶስተኛ ህዝቡ፣ በተለይም ወጣቱ ለትግሉ ሁልጊዜ ምራሱን ዝግጁ ማድረግ አለበት። አገዛዙ የህዝብን ጥያቄ የማይመልስ ከሆነ የነጻነት ትግሉ ተጠናክሮ መቀጠል አለበት። በዚህ በሰለጠነ ዘመን በሰው ሀገር በስደት በሰው ታዛ የሌሎች አባቶች የሞቱበትን የደሙለትን ነጻነት እያጣጣመን ልንኖር አንችልም። እዚሁ የሚከፈለውን ዋጋ ከፍለን ሀገራችንን የነጻነት ምድር ማድረግ አለብን። ነገር ግን ወጣቱ ፍጹም ሰላማዊ ትግል ማድረግ አለበት። ዛሬ የሚሰራው ስራ፣ ዛሬ የሚሄድበት መንገድ ነገ የሚደርስበትን ግብ እንዳያበላሽ የኢትዮጵያን መሰረት የኢትዮጵያን ህዝብ ወንድማማችነት አንድነቱን እንዳያበላሽ መጠንቀቅ አለበት። የሰለጠነ ትግል ማድረግ አለበት። በፍቅር ስለ ፍቅር የምንኖርበት የምንሞትበት፣ የምንዘምርበት ትግል ነው የሚኖረው። በፍቅር አገዛዝን ማሸነፍ ይቻላል። እስካሁን የመጣንበት የጥላቻ መንገድ አሁን የደረስንበት ኋላ ቀርነት እና ትንሽነት ላይ ጣለን እንጂ ወደ ከፍታ አላወጣንም። ስለዚህ ይሄ የመገዳደል፣ ይሄ የመጠላላት፣ ይሄ የዘረኝነት መንገድ ፍጹም ኢሰብአዊ ነው እና ከዛ ወጣቱ መጠንቀቅ አለበት። ሁሉም ሰው ቀናነት፣ ሁሉም ሰው ከራሱ የጎደለውን ነገር ማየት ግን የመጀመሪያው እርምጃ ይመስለኛል። አቶ አንዷለም አለም አራጌ የቀድሞው የአንድነት ለዴሞክራሲና ለፍትህ ፓርቲ ምክትል ሊቀመንበርና የሕዝብ ግንኙነት ኃላፊ፣ ስለ ቃለ ምልልሱ እናመሰግናለን። እግዚአብሔር ያክብርልኝ። ሁላችሁንም በጣም አመሰግናለሁ። እያደመጡ የነበረው የኤስቢኤስ አማርኛ ፕሮግራምን ነበር። የፕሮግራሙን ቀጥታ ስርጭት ሰኞና አርብ ምሽቶች ያድምጡ። እንዲሁም ድረገጻችንን በመጎብኘት ኦን ዲማንድ እና በኤስቢኤስ ራዲዮን ሞባይል አፕ ማድመጥ ይችላሉ። ድረገጻችንን ኤስቢኤስ ዶት ኮም ዶት ኤዩ አምሃሪክን ይጎብኙ።